ከአዲስ አበባ ገነተ ጽጌ ቅዱስ ጊዮርጊስ ቤተ ክርስቲያን ሊቀ ዲያቆናት ለይኩን ገብረ ጊዜን እናመሰግናለን። ለዛሬ ያልነውን ልናበቃ ነው። የቀረ አዎ፣ የቀረ ይህ የጌታ መሳየት እዝታ ነው፣ ግን አዲሱ አድራሻችንን መናገር አንዘንጋ ተባብለን

ትክክል የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደወሉልን። ለራዲዮ መጽሔት አዘጋጆች ብላችሁ ስልኩን 2022059942 የውስጥ መስመር 14 ትደውላላችሁ። ኢሜይል ለሚቀናችሁ ደግሞ ሆርን አትቪኒውስ ዳት ካም ትጽፋላችሁ። ደብዳቤ ለአሜሪካ ድምጽ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ኢንዲፔንደንስ አቬኒው ሳውዝዌስት ዋሽንግተን ዲሲ 202

ሶስት ሰባት ወደ ዜማው ስንመለስ የማሲንቆው መምህር ጌታ መሳይ አበበ ትዝታን ያንቆረቁርልናል።

I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, I'm sorry, i am sorry i am

የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሑድ በ1922 እና 25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመድበኛው ስርጭት እንመለሳለን። ከአቀናባሪያችን ንጉሱ ታምሬ ጋር ስነበር ናችሁ። እኔ አዲሱ አበበና እኔም አሉላ ከበደ በዚሁ እንሰናበታለን። ሰላም ና